ሐዋሳ ከተማ ነዋሪዎች እንደሚሉት በከተማው በተደጋጋሚ የሚከሰተው የኃይል መቆራረጥ በስራቸው ላይ ተጽዕኖ እያሳደረባቸው ይገኛል። በከተማው አረብ ሰፈር ተብሎ በሚጠራው አካባቢ በጸጉር ስራ አተዳደራለሁ የምትለው ወጣት ሀብታም ዳና ያለምንም ቅድመ ማስጠንቀቂያ በድንገት በሚከሰተው የኃይል መቆራረጥ መደበኛ ስራዋን ማከናወን እንዳልቻለች ትናገራለች። ሀብታም እባላለሁ እና ስራዬ እንደምታየው ጸጉር ቤት ነው እና ማብራት በጣም ይጠፋል እንጂ በቀን ሶስቴ አራቴ ምናምን ካልጠፋ ቀኑ ሙሉ ኖሮ አቅም ስራ መስራትም አልቻልም። አንድ ሰው ጠቅለነን አስቀምጠን ጠብቀን ጠብቀን ነው የሚመጣው እና በዛ ላይ በቃ ሰው መሰላቸት ይኖራል። ስራ ማያሰራንም ችግሩም እንደሆነ አላወኩም። ትንሽ ንፋስ ነፈሰ ማውራት ይጠፋል። ዶናም ዘነበ ማውራት ይጠፋል። ከዛም ባሻገር ሳይዘን ብሳይ ነፍስ ራሱ ሶስቴ ምናምን ይጠፋል በእርግጠኝነት ማለት ነው እና መስራት አልቻሉም። ከባንክ ባገኙት የገንዘብ ብድር በማህበር ተደራጅተው በብረታ ብረት ስራ ተሰማርተው እንደሚገኙ የጠቀሰው ሌላው አስተያየት ሰጪ በበኩሉም በኃይል መቆራረጥ ሳቢያ የማ ማህበሩን ሰራተኞች ለመቀነስ ከመገደዳቸውን በላይ የብድር እዳቸውን ለመክፈል መቸገራቸውን ገልጿል። የተለያዩ እክሎች እየገጠሙን ያለው ከነዚ እክሎች አንዱ ደግሞ ምንድን ነው? የማብራት እክል ነው። ማብራት በጣም የተቸገረን ያለ ነው። አሁን ሾፑን ብታዩ አንድም ሰራተኛ የለም። ሰራተኛም እየለቀቀብን በዚህ ኬዝ ምክንያት ማለት ነው። ስለዚህ መንግስት ይህን ነገር አፋጣኝ ምላሽ መስጠት አለበት። ምክንያቱም አሁን ብድር ተበድረን ብድር አበዳሪው አካል መጥቶ እኛን ይጨቃጨቀናል። ብድር አልመለሳችሁም እያለ እንትን እያለን ያለ ግን በዚህ በኩል ደግሞ መብራት ደግሞ ችግ ችግር እየፈጠረብን ያለ ስራም መስራት አልቻልንም። ሰራተኞቻችን ደሞዝ መክፈል አልቻልንም። የተለያየ ኬዝ እየገጠመን ስለሆነ ይህ ነገር መንግስትም ጣልቃ ገብቶ ሀይ እንዲለን ነው የምንፈልገ። ዶቼ ቬለ ዲደብልዩ በነዋሪዎቹ ቅሬታ ዙሪያ ያነጋገራቸው የደቡብ ክልል ኤሌክትሪክ ኃይል አገልግሎት ጽህፈት ቤት የስራ ኃላፊዎች ነዋሪዎቹ ያቀረቡት ቅሬታ ትክክለኛ መሆኑን አረጋግጠዋል። የኃይል መቆራረጡ እያጋጠመ የሚገኘው አነስተኛ ኃይል ተሸካሚ መስመሮች በማርጀታቸው ምክንያት መሆኑን የጽህፈት ቤቱ የህዝብ ግንኙነት ስራ አስኪያጅ አቶ ያዕቆብ ታሪኩ ገልጸዋል። ሀዋሳ ከተማ ላይ ከዚህ ቀደም ባለው ሁኔታ እጅግ በጣም መለወጥ አለ። ሰሞኑን ግን የተወሰነ መልኩ የመብራት መቆራረጦች አሉ። ይህ ደግሞ አሁን ካለው የአየር ሁኔታ ጋራ የዝቅተኛ መስመሮቻችን ላይ ብልሽት እየተፈጠረ ነው። ከዚህ ጋር በተያያዘ የተወሰኑ መቆራረጦች አሉ። ነገር ግን አሁን ሰሞኑን ባለው የአየር ሁኔታ ና የተወሰኑ የዝቅተኛ መስመሮች ማርጀት ምክንያት ብልሽቶች እየተፈጠሩ ነው። ይህንንም ደግሞ መልስ ለመስጠት ከፍተኛ ርብርብ እየተደረገ ነው። የመልሶ ግንባታ ፕሮጀክት አለን። በሱ እየተሰራ ያለ ያልተጠናቀቁ ቦታዎች አሉ እየተሰሩ እንዳሉ የሀዋሳ ከተማ በአገር አቀፍ ደረጃ የኤሌክትሪክ ማሻሻያ ተግባራዊ የተደረገባቸው ከሚገኙት ስምንት ከተሞች አንዷ መሆኑን የጠቆሙት ስራ አስኪያጁ ችግሩን በዘላቂነት ለመፍታት ነባር የኃይል መስመሮችን በአዲስ የመተካ ስራ በመከናወን ላይ ይገኛል ብለዋል። በአገር አቀፍ ደረጃ የስምንቱ ከተሞች ፕሮጀክት ሚባላለ አንዱ የአዋሳ ከተማ ነው። የአዋሳ ከተማ ደግሞ ከዚህ ከስምንቱ ፕሮጀክቶች አማካኝነት ከፍተኛ ለውጥ ነው የመጣው። ምክንያቱም መስመሮቹ አንደኛ ኢንሱሌትድ ናቸው። ከፍተኛ የዲስትሪቢሽን መስመር በኮንክሪት የሚሄድ መስመር ነው ከተማ ውስጥ ብቻ 48 ኪሎ ሜትር የመካከለኛ ቮልቴጅ መስመር ተዘርግቷል። 47.5 ኪሎ ሜትር የዝቅተኛ መስመር ተዘርግቷል። በተመሳሳይ መልኩ ደግሞ ከፍተኛ ጫና ያለባቸው 24 ትራንስፎርመሮች በአዲስ መልኩ ተሰርተዋል ማለት ነው። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ።